Foreign Service Institute, Amharic Basic Course, Unit 10, Basic Sentences for Learning. Sanabbata, masanabat, sanabbatal, andamsanabbatu, wezero trunaj. ጤና ይስጥልኝ። እንደምን ሰነበትሽ ወይዘሮ ጥሩነሽ? ተያዩ፣ መተያየት፣ ይተያያሉ። ሆነ፣ መሆን፣ ይሆናል፣ ሆኗል ሆኖናል እግዚአብሔር ይመስገን። እንደምት ሰነበቷ ተከበደ? ከተለያየንም ብዙ ጊዜ ሆኖናል። ባለቤት ግን በየጊዜው ስለማገኛቸው ደህንነት አዎ ብዙ ጊዜ ሆኖናል ባለቤት ችን ግን በየጊዜው ስለማገኛቸው ደህንነት ችን እጠይቃቸዋለሁ እንዳገኘው በቀደም እለት ልጅ ወይዘሪት አልማዝ አግኝቻት፣ አዎ እንዳገኘው ነገረኝ። በቀደም ዕለት ልጆን ወይዘሪት አልማዝን በመንገድ ላይ አግኝቻት ደህንነታቸውን ነገረችኝ። ታመመ መታመም ይታመማል ታማ ሐኪም ሐኪም ቤት ሆስፒታል ጥቂት አልማዝ ታማ ለጥቂት ቀኖች ሐኪም ቤት ውስጥ ናት። ምን ነው? ምን ሆነች? እረፍት። ራስ አመመ። ማመም ያማል። እረፍት ስላልነበራት እራሷን ያማታል። አዘነ። ማዘን ያዝናል። እስቲ ብችል ማታ አዝናለሁ። እስቲ ብችል ዛሬ ማታ ጠይቃታለሁ። ፈርፍሎንስ ጤና ይስጥልኝ! እንደምን ሰነበቱ ወይዘሮ ጥሩነሽ? እግዚአብሔር ይመስገን። እንደምን ሰነበቱ አቶ ከበደ? ከተለያየን ብዙ ጊዜ ሆኖናል። አዎ ብዙ ጊዜ ሆኖናል። ባለቤትችን ግን በየጊዜው ስለማገኛቸው ደህንነትሽን እጠይቃቸዋለሁ። አዎን እንዳገኘ ነገረኝ። በቀደም ዕለት ልጅን ወይዘሪት አልማዝን በመንገድ ላይ አግኝቻት ደህንነታችሁን ነገረችኝ። አልማዝ ታማ ለጥቂት ቀኖች ሐኪም ቤት ውስጥ ናት። ምን ነው? ምን ሆነች? ረፍት ስላልነበራት ራሷን ያማታል። አዝናለሁ። እስቲ ብችል ዛሬ ማታ ጠይቃት አለሁ። ጤና ስጥልኝ። እንደምን ሰነበት ወይዘሮ ነሽ? እግዚአብሔር መስገን። እንደምን አቶ ከበደ፣ ከተያየን ብዙ ጊዜ ሆኖናል። አዎ ብዙ ጊዜ ሆኖናል። ባለቤትሽን ግን በየጊዜው ስለማገኛቸው ደህንነትሽን እጠይቃቸዋለሁ። አዎ እንዳገኘው ነገረኝ። በቀደም ዕለት ልጅዎን ወይዘሪት አልማዝን በመንገድ ላይ አግኝቻት ደህንነታችሁን ነገረችኝ። አልማዝ ታማ ለጥቂት ቀኖች የሐኪም ቤት ውስጥ ናት። ምን ነው ምን አሆነች? እረፍት ስላልነበራት ራሷን ያማታል። አዝናለሁ። እስቲ ብችል ዛሬ ማታ እጠይቃታለሁ።